ጸሎታ ሃይማኖት ይህንን ጸሎታ ሃይማኖት ሰለስቱ ምዕት ደርሰውታል ተናግረውታል ጥንተ ነገሩ እንደምንድነው ቢሉ ለተፍጻሜ ተሰማይት ለቅዱስ ጴጥሮስ አኪላስ ለእስክንድሮስ አሪዮስ የሚባሉ ሶስት ደቀ መዛሙርት ነበሩት ነገር ያላቸውን አውጥቶ ለይቶ መናገር ነው እንጂ ደቀ መዛሙርቱስ እነዚህ ብቻ ሆነው አይደለም የአሪዮስ ግብሩ መጽሐፍ መመልከት ነበርና ከለታት ባንድ ቀን ከቤተ መጻሕፍት ገብቶ መጽሐፈ ሰሎሞንን ሲያነብ ትቤ ጥበብ ፈጠረኒ ከሚለው አንቀጽ ደረሰ። መልካም ነው፣ ጥበብ የስም አነጋገር ነው ብሎ በመለኮቱ ፍጡር ቢሆን ነውና፣ ወልድ ፍጡር በመለኮቱ ብሎ ተነሳ። አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ እንዲል ይህን ባለ ጊዜ ዝቅ ብሎ ቢመለከት እምቅድም አድባር ወአውግር ወለደኒ ሲል ያገኘው ነበር። ለመናፍቃን ጫፍ ይዞ መነሳት ልማዳቸው ነውና አሬዎስም ጫፍ ይዞ ተነሥቷል። ከዚህም በኋላ ከባልንጀሮቹ ይከራከርበት፣ ለበታቾቹ ያስተምረው ጀመር። ከመምህር አልሰማኸው ከመጽሐፍ አላገኘኸው ከምን አገኘኸው? ተው ይቅርብ፣ ተመለስ ቢሉት የማይመለስ ሆነ። ሄደው ለመምህሩ ለቅዱስ ጴጥሮስ ነግረውታል። እሱም ከኔ አልሰማው ከመጽሐፍ አላገኘው ከምን አመጣኸው፣ ተናግረኸው እንደሆነ አትድገመው፣ አልተናገርከው እንደሆነ ተወው ባክህ ብሎታል። ለጊዜው እሺ ብሎ ወጥቶ ከባልንጀሮቹ ይከራከርበት፣ ለበታቾቹ ያስተምረው ጀመር። ሄደው አባታችን የማይመለስ ሆነ ብለው ነገሩት። ቅዱስ ጴጥሮስም ከአጸደ ቤተ እግዚአብሔር እንዳትደርስ፣ ከምእመናን እንዳትገናኝ ስጋው ደግሞ እንዳ እንዳቀበል ብሎ አጉዞ ለየው። መቼስ ጠጃ ያሰክረው ቀና አይጥለው የቀለም ሰረገላ አያሰነካክለው የለም መስሎኝ ተነስቼ ነበር። አሁን ግን ተመለሱ፣ ከመመሪያ አስታርቁኝ። በዚያውስ ላይ እንዲህ እንዳወገዘኝ ወይ በሱ ወይ በኔ ሞት ቢመጣ መልካም ነውን? ይልጀመር እንዲህ ማለቱ ምን ሰምቶ ነበር ቢሉ ዲዮቅልጥያኖስ ከነዚህ ከክርስቲያኖች ወገኖች በቀን በቀን እልፍ ሺህ ሁለት ሺህ ሳልገላቸው ውዬ አላውቅም። እነሱ ግን እየበዙ ይሄዳሉ ነገሩ ምንድነው ብሎ ቢጠይቅ አንቀት ሳሉ አፍላግ አስራው ሳሉ አይጹቅ ይታጣሉን እንደዚህ ሁሉ መምህራን ሳሉ ምእመናን ይታጣሉ? ትላለህ አሉት። ማን ነው እሱ አላቸው። የእስክንድሪያው ሊቀ ጳጳሳት አባ ጴጥሮስ ነዋ አሉት። ግድ የለም እሱንስ ጭፍሮች ሰድጄ አስገድለዋለሁ ሲል ሰምቶ ነበርና፣ አንድም ጠላት የራስን ነገር ከወዳጅ አስቀድሞ ይሰማልና አስቀድሞ ሰምቷል። እነሱም ሄደው አባታችን፣ የፈራ ማርልን፣ የበደለ ይቅርበልልን፣ የተጣላ ታረቅልን አሉት። ማን ነው እሱ? አሪዎስ ነው አላቸው። አዎ ይሆን አሉ። በሉ በዚህ ቀን በዚህ ሰዓት ይዛችሁት ኑ ብሎ ቀን ቀጥሮ ሰዓት ሰፍሮ ሸኝቷቸዋል። በቀጠራቸው ዕለት በትጋሃ ለሊት ሆኖ ያድራል። ተግባሩን ሲፈጽም ራሱን ከጉልበቱ ላይ አሳርፎ ተኝቶ ሳለ ጌታችን አምላካችን ኢየሱስ ክርስቶስ የተቀደደች ልብስ ለብሶ ከፊቱ ቆሞ ያየዋል። አንተ ጌታ ኢየሱስ ክርስቶስ አይደለህም አለው። ነኛ አለው። መኑ ሰጠጣለ ልብስከ ልብስን ማን ቀደዳት አለው። አርዮስ ሰጠጣለ ልብስ አለው። ወፈለጠኒ ማአብዬ ወም ሕይወቴ እሲ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ። አንተ ግን የሚመለስ መስሎ ከግዝቱ ልትፈታው ከሹመቱ ልትመልሰው ታስባለህ። እሱ ግን የማይመለስ ዲጉይ መናፍቅ የማይፈወስ ደዌ ነውና፣ ከግዝቱ እንዳትፈታው ከሹመቱም እንዳትመልሰው። አንተም የምትሞትበት ጊዜ ደርሷል። ካንተ ቀጥሎ አኪላስ ይሾማል። እርሱም አብሮ የማደግ ባልንጀርነት ፍቅር አገብሮት ውዳሴ ከንቱ ጠልፎት ከግዝቱ ይፈታዋል፣ ከሹመቱ ይመልሰዋል። እሱም አይጠቀምም ፈጽሞ ይቀሰፋል። ከሱ ቀጥሎ እለስክንድሮስ ይሾማል። በሱ ጊዜ በዚህ ቀን ተደረገ የማይባል ጉባኤ ይደረጋል። አውግዞ የሚለየው ተከራክሮ የሚረታው እሱ ነው ብሎታል። ከዚህ ሁሉ ጋር አያይዞ እስከ ለተመጻት የሚደረገውን ነገር ሁሉ ነግሮታል። በቀጠራቸው እለት ይዘው መጡ። አንድ እግሩ ከውስጥ አንድ እግሩ ከውጭ ቆሞ ሳለ አሪወስ ውጉዝ በሰማይ ወምድር፣ አሪወስ ውጉዝ በሰማይ ወምድር ብሎ መላልሶ ቢያወግዘው ልክ ግንባሩ እንደ መቱት ውሻ እየተክለፈለፈ ወጥቶ ሄዷል። እነሱም ደንግጠው ደንግጠው ቆሙ። ምን ነው ልጆች ደነገጣችሁ አላቸው። ምን እንበል እናስታርቃለን ብለን ብናጣላ፣ ጸብ እናበርዳለን ብለን ብናጠና፣ እናስፈታለን ብለን ብናሳስር ነዋ አሉት። ልጆች እንዲሁ መሰላቸው። ያወገዝኩት መምህሬ ፈጣሪ ኢየሱስ ክርስቶስ የማይመለስ ይጉይ የማይፈወስ ድውይ ነውና ከግዝቱ እንዳትፈታው ከሹመቱ እንዳትመልሰው ብሎ በራእይ ስለነገረኝ ነው አላቸው። እኔም የምሞትበት ጊዜ ደርሷል። ከእኔ ቀጥለህ አንተ ልጄ አኪላስ ትሾማለህ። አብሮ የማደግ የባልንጀርነት ፍቅር አገብሮህ ውዳሴ ከንቱ ጠልፎ ከግዝቱ ትፈተዋለህ፣ ከሹመቱ ትመልሰዋለህ። በዚህም አትጠቀምም፣ ፈጥነ ትቀሰፋለህ፣ ትሞታለህ። ከእሱ ቀጥለህ አንተ ልጄ የለ እስክንድሮስ ትሾማለህ። በአንተ ጊዜ በዚህ ቀን ተደረገ የማይባል ጉባኤ ይደረጋል። ተከራከረ የምትረታው አውግዘህ የምትለየው አንተ ነህ ብሎ ጌታ ይነግሮኛል ብሎ ከዚህ አያይዞ እስከ ሰዓት የሚደረገውን ነገር ሁሉ ነግሯቸዋል። አይ መምህር ፈጣሪህ ኢየሱስ ክርስቶስ ከነገረህማ ምን እናደርጋለን ብለው ተመልሰዋል። ወዲያውኑ ጭፍሮች ልኮ ቅዱስ ጴጥሮስን አስከብቦታል። ምዕመናን ይወዱት ነበርና ሌሊት በዘብ ቀን ባጀብ ሆነው ይጠብቁት ነበርና እሱም አክሊ ለሰማይት የምትከለክሉኝ ምን አልኳች እያለ በምዕመናን ያዳኝባቸው ነበር። ከመቃበረ ማርቆስ እየገባ እግዚኦ ረስ እያለ ደሜ ማይ ተመደመ ያላችሁ ሰማይታት አንጾኪያ ይችን የኔን ደም የሰማይታት መጨረሻ አድርጋት እያለ ሲጸልይ አሜን የሚል ድምጽ ይሰማ ነበር። ከዚህም በኋላ ቀን ቢረዝም ልብ ይደክም እንዲሉ ምዕመናን በየቤታቸው ጥለውት አድረዋል። ጭፍሮች መጥተው ከበውታል። በሩን ከፍቶላቸው ገብተው ቸብቸቦውን ቆርጠውት ሄደዋል። ራሱ የቅል ግንዱ የቁልቁል ወድቋል። ወትሮ ለልማዱ ሲነጋ ምዕመናን መጥተው ከደጁ ይቀመጣሉ ተግባሩ ሲፈጽም ደጅ ከፍቶ እጁን ጸፍቶ ድምፅ ሲያሰማቸው ገብተው ሲማሩ ይውሉ ነበር። በዚያን ቀን ግን ደጅ የማይከፍትላቸው ድምፅ የማያሰማቸው ሆነ። አባታችን ምን ሆነ ብለው ከፍተው ቢገቡ ራሱ የቅል ግንዱ የቁልቁል ወድቆ አግኝተውታል። አንስተው ከአንገቱ ቢያገናኙት ወይ ተረክበ አሰረ ምትረት ላዕሌሁ እንዲል እንደ ቀድሞ ስረወጥ ሆኗል። ወስደው ከመንበሩ ላይ ቀምጠውታል። ስለምን ቢሉ ከአንድ ቀን በቀር ተቀምጦበት አያውቅም ነበርና። ከለታት አንድ ቀን ከወንበሩ ላይ ተቀምጦ ጌታችን ኢየሱስ ክርስቶስ በአጠገቡ ተቀምጦ ታይቶታል። በአንድ ወንበር ሁለት መምህር እንዲሉ ለካ ፈጣሪ ኢየሱስ ክርስቶስ ተቀምጦ በሚያስተምርበት ወንበር ነው እንዴ ተቀምጬ የማስተምረው ብሎ ከዚያች ቀን ጀምሮ በዚያች ወንበር ተቀምጦ አያውቅም ነበርና፣ በእስክንድሪያ ከተሾሙ ሊቃነ ጳጳሳት ብትበልጥ እንጂ አታንስም፣ ብትከብር እንጂ አትዋረድም ሲሉ ነው። ወቀበርዎ በክብር ወበስብሃት ይላል በፍጹም ክብርና ዝማሬ እሱን ቀብረው ሲመለሱ አገርና ወንበር ያለ ሹማያድር እንዲሉ አኪላስን ሾመውታል በዚህን ጊዜ አሬዎስ ውዳሴ ከንቱ እያቀመሰው ይመጣል አሁን ገና የእስክንድሪያ መንበር የሚገባትን ሹም አገኘች ወዲህ የተማረ ወዲህ ግብረ ገብ ወዲህ ደግሞ ትዕግሥተኛ መማርማ መምህሬ የቅዱስ ጴጥሮስን ማን አልተማረም? ይለዋል። ነገር ግን ታዲያ ምን ይሆናል? ቁጣ ይቀድመዋል፣ ብስጭት ይበዘዋል፣ ትዕግስት ያንሰዋል። ኦፈ ገዝት ነበር እንጂ ብሏል። ወፍኔን አወገዘኝ ሲያሰኘው ነው። አኪላስም፣ አብሮ የማደግ የባልንጀርነት ፍቅር አገብሮት ስቦት፣ ውዳሴ ከንቱ ጠልፎት ከግዝቱ ፈቶታል፣ ከሹመቱ መልሶታል። በዚህም አልተጠቀመም፣ በመንፈቁ ተቀስፎ ሞቷል። ከሱ ቀጥሎ እለእስክንድሮስ ተሹሟል። እሱም አይቶ አባቴ መምህሬ በጉባኤ በአደባባይ አውግዞ የለየውን ከእልፍኛ ገባው ማን ነው ብሎ አውግዞ ለይቶታል። ያን ጊዜ አሪዎስ ይውልኝ ወንድሜን የለስክንድሮስን ነገር አብሮ ከማደግ አብሮ ከመማር ከፍቅር በቀር ሌላ ምንም ጸብ አልነበረኝም። መምህር ቅዱስ ጴጥሮስ በማይገባ ቢያወግዘኝ ወንድሜ አኪላስ ደግሞ በሚገባ ፈቶኝ ነበረ። ወንድሜ ለስክንድሮስ ደግሞ ሁለተኛ አወገዘኝ። ነገሩ ምንድነው? ምክንያቱ ምንድነው? ጠይቁልኝ ብሎ አማላጅ ወደ እለስክንድሮስ ላከ። ሄደው ቢጠይቁት አባት የመምህር የቅዱስ ጴጥሮስ የማይመለስ ዲጉ የማይፈወስ ድውይ ነውና ከግዝቱ እንዳትፈታው ከሹመቱ እንዳትመልሰው ብሎ ነግሮኛል ብሎ መለሰላቸው። ወዲያው ወሰከ ግዘተ በዲበ በግዘት ይላል መላልሶ አውግዞታል። ከዚህም በኋላ የተጠማ ከፈሳሽ የተበደለ ከነጋሽ እንዲሉ ንጉሡ ቆስጠንጢኖስ ነበርና ሄዶ ለቆስጠንጢኖስ አቤት ብሏል። ቆስጠንጢኖስም ዳኛ ሰውን ባላ ባላጋራ ሲመጣ እንሰማሃለን ማለት ልማር ነውና ባላጋራ ሲመጣ ነገርህን እሰማለሁ ብሎታል። የቆስጠንጢኖስን ብሔረ ሙላዱ ጥንተ ነገሩ እንዴት ነው ቢሉ እናቱ አይሁዳዊት የሮሃ ሰው አባቱ ደግሞ አረማዊ የበራንጥያ ሰው ናቸው። እናቱ አይሁዳዊት፣ አባቱ አረማዊ ከሆኑ እንደምን ተገናኙ ቢሉ ምክንያቱን ከዚህ ይናገሩታል። ለቆስጠንጢኖስ እናት ለእሌኒ ተርቢኖስ የሚባል ነጋዴ ባል ነበራት። ንግድ ሲሄድ ገላዋን የምታጥብ ሽቱ የምትዘግብ ገረድ ሰጥቶ ፀሐይ እንዳይመታት ሰው እንዳያያት ሰገነት ሰርቶ ንግድ ሄደ በሀገራቸው የሚመለሱ ውስጥ ሶስት እና አራት ዓመት ኖረው ነውና ሶስት አራት ዓመት ኖረው ነጋዴያን ከባህር ወጡ፣ የብስ ረገጡ። ከሀገራቸው ወደብ ደርሰው ከማይበል ከሞገድንን፣ እንደ ወጣን ሁሉ ምን አለበት ሚስቶቻችን ሌላ ሳይለምዱ ከሌላ ሳይወልዱ ብናገኛቸው መልካም ነበር ይባባሉ ጀመር። ይህን ጊዜ ተርቢኖስ እንኳን እግዚአብሔር ከማይበል ከሞገድ አድኖ ለሀገሬ አፈር አበቃኝ እንጂ እኔስ ሚስቴን በዚህ አልጠረጥራትም አላቸው። የአንተ ሚስት ከሔዋን ልጆች ልዩ ናት? ሴቶች ደግሞ ቦታ ከተመቻቸው ምን ቁም ነገር አላቸው? አሉት። ግድ የላችሁም፣ እኔ በዚህ ሚስቴን አልጠረጥራትም አላቸው። ከነዚያ አንዱ እኔ ሄጄ ወድጃት ለምጃት ምመጣስ ምን ትሰጣለህ? አለው። ባታደርገውስ ባደርገውስ ብለው ተወራረዱ። ንብረቴ ይቅጣኝ ንብረቴ ይቅጣይ ተባብለው ተወራርደው ሄደ። ሄዶ ባካቸው ከተርሚኖስ ሚስት አገናኙኝ አለ። እራስ እንኳን ሰው ፀሐይ አይቷት አያውቅም አሉት። ያም ካልሆነ ገረዲቱን ጥሩልኝ አላቸው። እሷንስ እንጠራልሃለን አሉት። ጠሩለት። ባክሽን እንዲህ አለ ሰው ከሩቅ አገር የመጣ ሊገናኝሽ ሊያነጋግርሽ ይፈልጋል ብለሽ ንገሪልኝ ልኝ አላት። እራንተ ሰው የመቤቴ ግብሩ አይደለም አለችው። ግዴለሽም አንቺ ንገሪልኝ አላት። ገብታ ነገረቻት። እሌንም ፊት ነሳች። ወንድሜ እባክን አልሆነልህም ብላ ተመልሳ ነገረች። ገንዘብ ልስጥሽ ይላል ብለሽ ንገሪልኝ አላት። ሄዳ ነገረቻት። እሷም የእኔን የተርሚኖስ ሚስት በብር ብላ ትሰፋ ነበር ቢሉ በወስፌ ትፈትን ነበርም ቢሉ በእንዝርት መታቻት። ደሟን እያዘራች ወጥታ ወንድሜ አይሆንልህም ስልህ እስከኔ አስመታኸኝ ሂድልኝ፣ አለች። እንደምን ሆናለሁ? ይህን ገንዘብ እኔ ለአንቺ ልስጥሽ፣ ሁለቱ የሚተዋወቁበትን ምልክት ስጭ አላት። ይህንስ አደርግልሃለሁ፣ ነገር ግን አንተ ነጋዴያን መጡ ከባህር ወጡ የብስ ረገጡ እያልክ እነሆ ነጋሪት አስመታ አለችው። እሱም ነጋዲያን መጡ፣ ከባህር ወጡ፣ የብስ ረገጡ እያለ ያስለፍ ነጋሪት ያስመታ ጀመር። እሷም ተመልሳ እመቤቴ፣ ነጋዲያን መጡ፣ የብስ ረገጡ እየተባለ ነው። ገላሽን አትታጠቢም ሽቱስ፣ አትቀቢም ጸጉርሽንስ አትሰሪም አለቻት። ታዲያ ይህን ሁሉ የምታደርግኛ አንቺ አይደለሽም ብላ ገላዋን ስትታጠብ ከደረቷ ላይ እንደ ጎሽ ጠጉር ያለ ነበረባት። በዚያ እንቁ አስሮላት ነበር ነበርና ስተርላ ደስታ ሲያደርጉ የሚተያዩበት ነው። ረስታው ገባች፣ ያንን ወስዳ ሰጠችው። ተመልሶ ሄዶ ከወደብ ደረሰ። እንደምን ሆነ መጣህ አለው። ለምጃት ወድጃት ለምዳኝ ወዳይ መጣሁ አለው። ውሸትህን ነው እንጂ የኔ ሚስት ይህንን አትፈጽመውም አለው። እሬህ ምን ሞኝ ነው አሁንም አታምንም አለው። እንግዲያውስ አውስ ይህን ማን ሰጠኝ ብሎ ያመጣውን እንቁ አሳየው። ተርቢኖስም ነገሩ እውነት ቢሆን ነው እንጂ ካልሆነማ ይህንን ማን ይሰጠው ነበር ብሎ ልመርምር ሳይል ተረታው። بل ለአራት ዓመት የደከመበትን ንብረቱን ለቀቀ። ከዚህም በኋላ ከቤቱ ገብቶ ዝም ብሎ ተቀመጠ። እሷም ወንድሜ ቀድሞ መተ ስትገባ ታጫውተኝ ነበር፣ ግንባሬን ትስመኝ ነበር። ባልንጀሮች ተላ ደስታ ሲያደርጉ ተላ ደስታ አታደርግም፣ ሲጫወቱ አትጫወትም። ምን ሆነ አዝናሃል? አለችው እነዚያ ቢጫወቱ ተላ ደስታም ቢያደርጉ ከነ ንብረታቸው ገብተው ነው። እኔ የአራት ዓመት የደከምኩበትን ወረቴን ንብረቴን ባህር አስጥሞብኝ እንደምን አላዝን አላት የተማረች ናትና እግዚአብሔር ውሃቦ እግዚአብሔር ነሳ እግዚአብሔር ያየንውን ቢነሳ ያላየንውን ይሰጠን የለም እንኳን አንተ በደህና መጣህልኝ እንጂ ግድ የለም በዚህ አትዘን ደግሞስ ላንተ አምሳ ስልሳ ዘመድ ቢኖርህ ለእኔ ደግሞ አምሳ ስልሳ ዘመድ ቢኖረኝ፣ ከነዚያ ተበድረን እንደ ወትሮው ነግደህ ትኖራለህ፣ አትዘን አለችው። እኔስ ባበደርኩበት አገር ተበድሬ በሰጠሁበት አገር ለምኛ አልኖርም፣ አንቺ ግን ሁሉ ይወድሻል ብሎ በነገር ይወጋታል። ስለዚህ እኔ ወደ ሩቅ ሀገር እሄዳለሁ አላት። ብእሲ ብእሲት አሃዱ አካል እሙንቱ ይላል። ሐዘንህ ሐዘኔ፣ ስደትህ ስደቴ ሊሆን ነውና ያገባሁ ካንተ ጋር እሄዳለሁ እንጂ ወዴት ካንተን ለያለሁ አለችው። ከወደድሽማ መልካም ነው ብሎ ሳጥን በስውር በቁመቷ ልክ አሰርቶ በግመል ጭኖ ይዟት ሄደ። በሀገራቸው ከየብሱ ባህሩ ይበዛልና መርከብ ተከራይቶ በመርከብ ተጫነ። ከማይበለ ከባህሩ መካከል ሲደርስ መንፈሰ ቅናት ተነሳሳበት። እህቴ ምን ነው ሳምንሽ ከዳሽን፣ ሰወድሽ ጠላሽ አላት። አንተን ከድቼ ማን ላምን፣ አንተንስ ጠልቼ ማን ልወድ አለችው። እንኪያስ ታዲያ ይህን ማን ሰጠው አላት። አገልግልሽ ብለህ የሰጠኸኝ ገረድ መታ፣ ነገሩን ነገረችኝ። አይሆንም አልኳት፣ ገላዬን ስታጠብ ረስቸው ገብቼ ነበርና እሷ ወስዳው ሰጥታው እንደሆነ ነው እንጂ እኔስ እንኳን ግብሩ አንተ የምትለውን መልኩን እንኳን አላየሁትም አለችው። እንግዲያውስ አድርገሽው ከሆነ ስራሽ ያጥፋሽ፣ አላደረግሽው እንደሆነ ስራሽ ያውጣሽ ብሎ አንስቶ ከባህሩ ጣላት። ማዕበሉ በበራንጥያ በኩል አውጥቶ ከዳር ጣላት። የበራንጥያ ንጉሥ ቁንስጣ ይባላል። ነገሥታት በወንዝ ዳር መዝናናት ልማር ነውና በወንዙ ዳር ሲዝናና አሻግሮ ይህንን ሳጥን አይቶ ማዕበል የወሰደ የነጋድያን ወርቅ ይሆናል እስኪ አምጡት ብሎ አስመጥቶ ከፍቶ ቢያይ እንደ ፀሐይ የምታበራ ቆንጆ ሴት ናት። የክርስቲያንም መቤት ማርያም የምትባይዋ አንችነሽ አላት። ያለዋቂ አነጋገር እኔስ ወራት የባሰብኝ ሴት እንጂ የእግሩ አጣቢ አልሆንም አለችው። አሕዛብ ለፍትወተ ሥጋ አይቸኩሉምና መንፈቅ ያህል የውስጥ ገለዋን የውጭ ገለዋን የሚያጠራ ሽቱ እየቀባ እየመገበ በመንፈቁ ደረሰባት። ቆስጠንጢኖስ ተጸነሰ። በአባቱ በቁንስጣ ቆስጠንጢኖስ ተብሏል። ቆስጠንጢኖስ ማለት ሐመል ማል ማለት ነው። እናቱ ከውሃ ዳር ስለተገኘች ፣ አንድም ሐመል ሚል ማለት ነው። አባቱ አረማዊ እናቱ አይሁዳዊት ናቸውና፣ አንድም ህብረ ጥበቡ ብዙ ነውና፣ እስከ አራት ዓመት ድረስ አምስቱ አይማደ ሚስጥርን እያስተማረች አሳድገዋለች። አባቱ አረማዊ ነውና እንዳይጣላ ብላ ጥምቀት ግን አላስጠመቀችውም ከዚህም በኋላ ይዛው ወደ ሀገሯ ተመልሳለች። አባቱ በዙፋኑ እንዲነግስ ፈቃዱ ነውና ለአካለ ንግስና ለአካለ መጠን ሲያደርስ የጥበቡን ብዛት አይቶ አስመጥቶ ከሀገር ከፍሎ ሰጥቶታል። ከዚህም በኋላ አባቱ ሞተ። ከዲዮቅልጥያኖስ ጋር ሁለት ዓመት ይነግሳል። የዚህ የዲዮቅልጥያኖስ ጥንተ ነገዱ ብሔረ ሙላዱ እንዴት ነው ቢሉ ሀገሩ ላዕላይ ግብፅ ነው። ግብሩ ኖላዊ አጣሊ ነው። የቀደመ ስሙ አግርጳዳ ይባላል። አግርጳዳ ማለት ኖላዊ አጣሊ፣ የፍየል እረኛ ማለት ነው። የጨዋ ልጅ ለጌታ እንዲያድር ሮም ወርዶ ለሮም ንጉስ ለኑ ማሪያኖስ አደረ። ድምጸ መልካም ነበረ። በገና ሲደረድር በቃሉ ሲያንጎራጉር ስንኳ ሰው ፈረስ በቅሎው ከጋጥ ሆኖ ያሽካካ ነበር ለሮሙ ንጉስ ህንጥርቢያ፣ ፍጥርቢያ የሚባሉ ሁለት ሴቶች ልጆች ነበሩት። ታላቂቱ ህንጥርቢያ ዲዮቅልጥያኖስን ሲወጣ አባቱን ሲገባ ደረቱን እያየች በፍቅሩ ተነደፈች። አባቴ ሞቶልይ ይህንን ሰው አግብቼ እያለች ስትመኝ አባቷ ሞቶላት እንበለ ምክረ መኳንንት አግብታ አነገሰችው። እሱ በነገስ በስምንት ዓመቱ ታናሺቱ ፍጥርቢያ የአባቴን መንግስት እንኳን የጨዋ ልጅ ቀርቶ የፍየል እረኛ ይዞት የለም ብላ ቢትወደዱ መክስምያኖስን አግብታ እሷ በአንጾኪያ አነገሰችው። ለዲዮቅልጥያኖስ 20፣ ለቆስጠንጢኖስ 19፣ ለመክሲሚያኖስ 8 ዓመት ሲሆን ዲዮቅልጥያኖስ አብያተ ጣዖታት ይትርሃዋ፣ አብያተ ክርስቲያናት ይትአጸዋ፣ አብያተ ጣዖታት ይከፈቱ፣ ይስፉ፣ ይስፋፉ፣ አብያተ ክርስቲያናት ይጥፉ፣ ይዘጉ ብሎ አዋጅ ነገረ። ምእመናን ሰውነታቸው እንደ ላም ታረደ፣ ስጋቸው እንደ ሽንኩርት ተቀደደ፣ ደማቸው እንደ ውሃ ወረደ። አብያተ ክርስቲያናት ተቃጠሉ፣ መጻሕፍት ተቆነጻጸሉ፣ አብያተ ክርስቲያናት ተተኮሱ፣ መጻሕፍት ፈለሱ። ምእመናን የሚሞቱትም ሞቱ፣ የሚሰደዱትን ተሰደዱ። የቅዱስ ጊዮርጊስ ቤተ ክርስቲያን ብቻ ስትቀር ይትወደዱ አውህዮስ ይባላል። ሄደህ አቃጥለህና ብሎ ላከው። ይሄድ ቅዱስ ጊዮርጊስ በተአምራት ቤተ ክርስቲያኑን ሰወረው። ረስ ቤተ ክርስቲያኑ ተሰወረብኝ ብሎ ተመለሰ። በተአምራቱ አጠፋው ብለው ቢነግሩት ከቶ እነዚህ ክርስቲያኖች ምን ተአምራት አላቸው? በአስማታቸው በመታታቸው ነው እንጂ በልጫን ተነስ፣ እንሂድ ብሎ እንሆ ጭፍሮቹን አስከትሎ ቢሄድ ቤተ ክርስቲያኑን አገኘው። ከቤተ ክርስቲያኑ ገብቶ ጣራጣራውን እያየ በሊህና ፍርስ ይሄንን አቃጥል እያለ ሲያሳይ መቅረዙ ተሰብሮ ዘይቱ ከአይኑ ላይ ቢነጥብበት አይኑ ጠፍቷል። አንድም ቅዱስ ሚካኤል ቀኝ አይኑን ቅዱስ ጊዮርጊስ ግራ አይኑን በህለተ ወርቅ አጥፍተውታል። ሲወጣ ደግሞ ደወሉ መሃል አናቱን በጥብጦ ጥሎታል። አንጎሉ ዞሮ አይምሮ ተሰውሮ ሰባት ዓመት ሙሉ የእውር እብድ ሆኖ ኖሯል። በሰባተኛው ቶቤል የተባለ ጋኔን ተገልጾለት ዲዮቅልጥያኖስ ዓይንህን ባበራልህ ከመንግሥት ብመልስህ ምን ታደርግልኛለህ? አለው። አንዳንድ የቀሩ ክርስቲያኖች ካሉ እነሱን ጨርሼ ባጠፋውልህ ነበር አለው። ያም ጋኔን ከት ብሎ ስቆበት፣ አንተም የምትሞትበት ጊዜ ደርሷል፣ መኖሪያ ከእንግዲህ ወዲህ ከኔ ጋር ነው ብሎ ተሰውሮታል። ወዲያውኑ ሞቷል። መክሲሚያኖስ አንድ አድርጎ ገዝቷል። በዚህን ጊዜ አገዛዝ በክርስቲያኖች ላይ ጸንቷል። አስቀድሞ ዲዮቅልጥያኖስ አገዛዝ ሲያበረታባቸው ወደ መክሲሚያኖስ ሄደው ጥቂት ያርፉ ነበረ። መክሲሚያኖስ ሲበረታባቸው ወደ ዲዮቅልጥያኖስ እያሉ ጥቂት ጥቂት ረፍት ያገኙ ነበር። ነገር ግን ገዢ አንዱ ስለሆነባቸው መከራ ጸናባቸው። የቆስጠንጢኖስ ፍርድ መጠንቀቁን፣ ድሃ መጠበቁን አውቀው ሰምተው ለአንተ እንገዛልሃለንና እባክህን መተህርዳን ብለው የጽዋውን የፀሐዩን፣ የጽንሐውን የመስቀሉን ስብርባሪ ባሪ ልከውለታል። ቆስጠንጢኖስም ይህንን አይቶ እጅግ አዘነ። አሁን ማዘኑ መቆርቆሩ ሀገር አነሰኝ፣ ግዛት ጠበበኝ ብሎ አይደለም። እንዴት ሰው ሲሆን በሰው እንዲጨክናል ብሎ ነው። ከዚህም በኋላ ኒቁስጣ ኒቁስጣጣኑ የሚል ቃል ተጽፎ ታየው። ከሚበላው አብልቶ ከሚጠጣው አጠርቶ የሚያኖራቸው የሕልም ተርጓሚዎች ጠበብት ነበሩትና አስጠርቶ ዛሬ ሕልም አይቻለሁና ተርጉሙልኝ አላቸው። የሚያውቁት በምቀኝነት የማይነግሩት ሆነ፣ ባለማወቅ ደግሞ የማይነግሩት ሆነ። አውስግኑዮስ ይለዋል። የአባቱ ዕጹ ባህታዊ ነበረ። እግዚአብሔር የገለጠውን ሚስጥር መሰወር አግባብ አይደለም ብሎ ኒቁስጣ ኒቁስጣጣኑ ማለት ትእምርተ መስቀል ማለት ነው። ትርጓሚውም በዚህ ትእምርተ መስቀል ትመው ሁሉ ፀረከ በዚህ ትምር ተመስቀል ጠላትን ድል ታደርጋለህ ማለት ነው። ይህም ባህታዊ በጋሻው እምብርት፣ በጦሩ አንደበት በፈረሱ አንገት ትምህርተ መስቀል ያላደረገ አርበኛ በጠላቱ ምስክርነት ይቀጣል ብለህ አዋጅ አናግረህ፣ በመክስምያኖስ ላይ ዝመትበት ድል ታደርገዋለህ፣ ግዛቱን ጠቅለህ ትይዛለህ ብሎ መክሮታል። እንዳለውም አድርጎ ዘመተበት። መጣልህ ብለው ነገሩት። መክስሚያኖስ እኛ ባንሄድበት እሱ መጣብን ብሎ ከበታቾቹ አስራ ሁለት ያህል ነገስታት ነበሩ። እሱ አስራ ሶስተኛ ሆኖ ምታ ነጋሪት ክተት ሰራዊት ብሎ ዘምቶበታል። በመክስሚያኖስ ሰራዊት አድረው ድል ይነሱ የነበሩ አጋንንት በመስቀል ፊት መቆም አይቻላቸውምና በቆስጠንጢኖስ ሰራዊት ላይ ያለውን ትዕምርተ መስቀል ባዩ ጊዜ ጥለው ሸሽተዋል። መክስሚያኖስም በዚህ ድል ተደርጓል። አስራ አራት ፈረሰኛ ሆኖ ሲሸሽ ባሕረ ኢዮጴ ሲደርስ ወተን ምህለ ተንከተም ይላል። ድልድዩ ተሰብሮ ተገልብጦ አስጥሞታል። ቆስጠንጢኖስ እሱን ድል አድርጎ ሮም ገብቶ አድሯል። ዘመክስምያኖስ እልው ድኅር ሀልቅ ዕድሜ ቆስጠንጢኖስ ቦአ ወነግሠ በሮሜ እንዳለ ደራሲ ምእመናኑን የጽዋውን፣ የጻሕሉን፣ የመስቀሉን፣ የጽንሐውን ስብርባሪ ይዘው መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ እያሉ እየዘመሩ እያሸበሸቡ እልል እያሉ ለቆስጠንጢኖስን ተቀብለውታል። እናቱ በሕፃንነቱ የነገረችው፣ ምእመናን የላኩለት፣ በጸፍጸፈ ሰማይ የታየው ራእይ ኋላም ምእመናን ይዘው የተቀበሉት አንድ ሆኖ ቢያገኝ አመንኩ ብሎ ከሀገሩ ሶል ጴጥሮስ የተባለውን ኤጲስቆጶስ አስመጥቶ ተጠምቋል። ሰኔ አስር ቀን አብያተ ክርስቲያናት ይትርሃዋ፣ አብያተ ጣዖታት ይትአጸዋ፣ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጁን በአዋጅ መልሶታል። ይችም ዕለት ቡርክት ቅድስት ዕለት ናት። ቀድሞም በዘመን ሐዋርያት ጊዜ ፍልሃተ ሜሮን ቅብአተ ሜሮን የተደረገባት እለት በዚህም በቆስጠንጢኖስ ዘመን አብያተ ክርስቲያናት ተርሃዋ አብያተ ጣዖታት ይተአጸዋ ብሎ የተናገረባት ዕለት ናት። ኋላም በሀገራችን በዘመናችን ታሲደስ ይንገስ ሃይማኖት ይመለስ ተብሎ አዋጅ የተነገረባት ቡርክት ቅድስት ዕለት ናት። ከዚያም ቆስጠንጢኖስ የደከሙትን ጳጳሳት እየሄደ እጅ ነስቷቸዋል። ያልደከሙት ደግሞ ወጣቶቹ ጳጳሳት እየመጡ ተገናኝተውታል። ይህ እለ እስክንድሮስ ሕፃን ነበርና ሄዶ ተገናኝተ ተገኝቶታል። ከሄደ ዘንድ ሲጨዋወቱ አባቴ ኧረ እንኳን ደህና መጣ ሰው ከሶሃል፣ አለው። ማን ነው እሱ? አሬ ወስ ነው አለው። አሁን አለው አገናኝ ብሎታል። ለጊዜው ታጥቶ ጠፍቷል። ኋላ ግን መንደር ለመንደር ሲያውደለድ ተገኝቷል። አስጠርቶ ቢያገናኛቸው የእለ እስክንድሮስ ጽድቅ የአሪወስ ሐሰት እንደሆነ አውቆ አባቴ ጉባኤ ላቁምልህ አለው። ወተፈሳሀ እለስክንድሮስ በጉባኤ ማህበ ይላል። እለስክንድሮስም እጅግ ደስ አለው። ስለምን ቢሉ እንደሚረታው በጸጋ ተገልጦለት አንድም አባቱ መምህሩ የነገረው ቃል ቢደርስለት አንድም ይህ ዲያቆን እንግዲህ ወዲህ አቅሙን አውቆ ይኖራል። ሁልጊዜ ፈጣሪ በአንድ ተራ ዲያቆን አንደበት እንደተሰደበ እንደ ተሰደበ አይኖርም ብሎ ነው። አንድም ቆስጠንጢኖስም ደስ አለው። ስለ ምን ቢሉ ከአንድ ከእለ እስክንድሮስ ይህንን ያህል ጥበብ ያገኘው ከመላው ኤጲስቆጶሳትማ ምን ያህል ጥበብ አገኝ ይሆን ብሎ፣ ከዚህም በኋላ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ስለ ምን ቢሉ ሰፊ ሜዳ እንደ ወግዳ እንዲሉ ከሰዎችን ኒቂያ ንጉሱን ከነ ሰራዊቱ፣ ሊቀጳጳሱን ከነ መሬቱ አንድ አድርጋ የምትይዝ የአማካይ ቦታ ናትና ከሚያዚያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ኤጲስቆጶስ ተሰብስበዋል። ከመስከረም 21 አንስቶ እስከ ህዳ 9 ቀን ድረስ ደግሞ ጉባኤ ተደርጓል። ጉባኤው ውስጥ አንድ ቀን ነው ብሎ ሱባኤ ሆኗል። በህዳ 9 ሃይማኖት በሰለስቱ ምዕት ይሁን ይጽና ብሎ አዋጅ ነገረ ስለምን ብሉ ብዛት አላቸውና ብዛትስ መናፍቃን ይበዛሉ ብሎ እውነተኞቹ አራቱ ሊቃነ ጳጳስ ከሊ ወገን አሉና አንድም ከነዚህ ወገን መከራ ያልተቀበለ የለምና ይልቁንስ ቶማስ ዘመርዓስ ከሰውነቱ ከህዋሳቱ አንዳንዱን አጽቅ እየቆረጡ ሃያ ሁለት ዘመን ሙሉ ለጣው ሲያጤሱ ኖረዋል። ከነዚህም ተአምራት ያላደረገ የለምና ይልቁንም ቶማስ ዘመርዓስ ሰውነቱ ህዋሳቱ አልቆ አጥንቱ ብቻ ቀርቶ ነበርና ደቀ መዛሙርቱ በቅርጫት በብረት ቀፎ አድርገው በሃያ ጭነውት ይዘው ሲሄዱ ከሄዱበት ስፍራ አርዮሳውያን አይተው፣ እነዚህ የሚያውኩት በእነዚህ አህዮች ተጭነው እየሄዱ ነው ብለው አህዮቹን አንገት አንገታቸውን ቆርጠው ጣሏቸው። በጸጋ ተገልጦለት፣ ተነሱ እንሂድ ጫኑ አላቸው። ቢሄዱ ወድቀው ወድቀው አገኛቸው። አባታችን ምኑን ሄር ነው? አንገት አንገታቸውን ቆርጠው ጥለዋቸዋል አሉት። በሉ እንደ ቀድሞ አድርጋችሁ በየአንገታቸው አጋጥሟቸው አገናኟቸው ብሏቸዋል። ጊዜው ጨለማ ነበርና የጥቁሯን ተነጫ የነጯን ከጥቁሯ አንገት አገናኟቸው ቢባርካቸው እንደ ቀድሞ ሕያ ሆነው ተነስተዋል። ይልቁንም ጠዋት ሲታዩ ለአህዮቹ ጌጥ ሆኗቸዋል። አንድም መቃርዮስ ኤጲስቆጶስ ዘኢየሩሳሌም አመክንዮተ ሐዋርያትን ይዞ ሁለቱን ዲያቆናት አስከትሎ ወደ ጉባኤ ሲሄድ አርዮሳውያን በምእመናን መከራ ሲያጸኑባቸው አይቶ እነዚህን ዲያቆናትና ይህንን መጽሐፍ የሚያደርስልህ ቢኖር ኖሮ እኔም ከምእመናን ወገን በሰማይትነት ምን ነው በሞትኩ እያለ ይመኝ ነበርና ይህን ሲያወጣ ሲያወርድ፣ መልአኩ መጥቶ እኔ እነዚህ ዲያቆናትና መጽሐፉን እወስድልሃለሁ አንተም የልቡናህን ሐሳብ ፈጽም ብሎታል። ዲያቆናቱንና መጽሐፉን ይዞ ወደ ጉባኤ ቢሄድ የሚያስገባው አቶ ሰባት ቀን ያህል በደጅ ከተጉላላ በኋላ በሰባተኛው ቀን እየተገራመመ ገብቷል። እረ ዛሬስ የማንችለው ሰው መጣብን ብለው ነገሩት። ተዉት፣ የተበደለ ድሃ ይሆናል ብሏቸዋል። ገብቶ ከሰው መርጦ ለሹመት፣ ከእንጨት መርጦ ለታቦት እንዲሉ ከሰው ሁሉ መርጦ ያነገሰህ አውያተ ግፏንን ጽርሃነዳያንን እንድትሰማ ነው እንጂ ሰው አስከልክለህ ከእልፊ ተከተህ ልትውልነውን አሁን እንዲህ እንዲህ ያለውን ነገር ተቀበል፣ ይህንን አድርግ፣ ይህንን አታድርግ፣ ይህን የመሰለውን አትቀበል፣ ይህ ቀድማ ብሎ መክሮታል። መልአክ እንደሆነ ለማጠየቅ ግንቡን ሰጥቆ አርጓል። ከዚህም በኋላ በሉ አባቶቼ ሃይማኖታችሁን እንድረዳው ስማችሁን፣ ሃይማኖታችሁን፣ ሀገራችሁን እየጻፋችሁ ስጡ ብሏቸዋል። የቀሩት ሁሉ ሲለያዩ 300 18ቱ ሊቃውንት ግን ዘሩ ምስላ በመለኮቱ በማለት አንድ ሆነዋልና ሃይማኖት በሰለስቱ ምዕት ይሁን ይጽና አለ። አንድም ቀን ሲከራከሩ 318 ናቸው ቢሉ ጌታ 19ኛ፣ 317 ናቸው ቢሉ ጌታ 18ኛ ሆኖ ሲከራከር ያየው ነበረ። ማታ ማታ በቁጥራቸው ልክ ምግባቸውን በመሶብ በመሶብ አድርጎ ይልክላቸው ነበር። አንዱ መሶብ ይመለሳል። ቀን ከጉባኤ መገኘቱ መንፈሳዊ ቢሆን ነው። ማታ ደግሞ ከምግብ መለየቱ ሥጋዊ እንጂቢ ባይሆን ነው ብለው ከነሱ አንዱ ጌታችን ኢየሱስ ክርስቶስ መሆኑን አውቀዋል፣ ተረድተዋል። ወአይመሩ ከመሃሎ እግዚእነ ኢየሱስ ክርስቶስ ማእከሌሆሙ ተመስሎ አሃደ ኤጲስቆጶሰ ወበንተዝ አወፈይ ወሙዕረት እተ ሃይማኖት እንዲል አፈ ጉባኤው እለእስክንድሮስ ነው። አሪዎስ ትቤ ጥበብ ፈጠረኒ ያለውን ይዞ ወልድ ፍጡር በመለኮቱ ብሏል። እምቅድመ አድባር ወአውግር ወለደኒ ይልብሃልሳ ቢሉት ይወልደዋል ይፈጥረዋልም ብሏል። ምነው ታዲያ እኛ የምንወልዳቸውን አንፈጥራቸው ምሳ ቢሉት በዚህ ተረቷል። ጸሎተ ሃይማኖት ማለት ነገር ሃይማኖት ሲል ነው። ወጸለየ ጦቢት ነገረ ትፍሲት እንዲል የሃይማኖት ነገር እንናገር። አንድም በሃይማኖት የሚያገኙት ዋጋ ይህ ነው። ወይዎ ጸሎቶ ለዘጸለየ እንዲል አንድም አምነው የሚጸልዩ ጸሎት ይህ ነው። ናአምን ባዱ አምላክ እግዚአብሔር አብ በባህሪ በሕልውና ከወልድ ከመንፈስ ቅዱስ ጋር አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። አዜ ኩሉ ሁሉን በሚገዛ በአንድ አምላክ በእግዚአብሔር እናምናለን። አንድም ሁሉን በፈጠረ በእግዚአብሔር አብ እናምናለን። አንድም ሁሉን እንደ ጥና እንደ ጽዋ በመሃል እጁ በያዘ በእግዚአብሔር አብ እናምናለን። ገባሬ ሰማያት ወምድ ሰማይንና ምድርን በፈጠረ በእግዚአብሔር እናምናለን። ሰማየ ሰማያት ለእግዚአብሔር ብሎ ምድረሰ ወሃበ ለእጓለ እመሕያው ካለው ሲለይ ነው። አንድም የትፍርህ ወሙ ይከለለ ይቀትሉ ሥጋ ክሙ ወለ ነፍስ ክሙ ሰ ይክሉ ቀትሎታ ካለው ሲለይ ነው። አንድም መላእክትን ደቂቃ አዳምን በፈጠረ በእግዚአብሔር አብ እናምናለን። ዘያስተሪ ዘያስተሪ ወዘያስተሪ የሚታየውን ግዙፉን የማይታየውን ረቂቁን በፈጠረ በእግዚአብሔር አብ እናምናለን። የሚታየው ግዙፋኑ ነው። ወዘያስተሪ የማይታዩት ረቂቃኑ ናቸው። በርቀት የፈጠራቸው አድማስ ናጌን፣ ቢሄሞን፣ ሌዋታ በርቀት የፈጠራቸው ነፍሳት፣ ነፋሳት፣ መላእክት ናቸው። እንድም ዘያስተሪ በዘፈቀደ የሚገለጥ ወዘእያስተሪ በባሕሪው የማይገለጥ አንድም ዘያስተሪ ለበቁት የሚገለጥ ወዘእያስተሪ ላለበቁት የማይገለጥ አንድም ዘይርኢ ወዘእያስተሪ ይላል ዘይርኢ የሚጠብቅ ወዘእያስተሪ ሲጠብቅ የማይታይ ነው። ወናምን ባዱ እዚ ኢየሱስ ክርስቶስ በተለየ አካሉ አንድ በሚሆን አንድም በባህሪ በህልውና ከአብ ከመንፈስ ቅዱስ ጋር አንድ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን። ወልደ አብ ዋሕድ ተቀዳሚ ተከታይ በሌለው የአብ የባህሪ ልጅ በሚሆን በአንድ በኢየሱስ ክርስቶስ እናምናለን። ዘህልው ምስሌው ቅድመ ይትፈጠር አለ ዓለም ሳይፈጠር ዘመን ሳይቆጠር በሱ ህልውና ከሱ ጋራ እንደሱ በነበረ በኢየሱስ ክርስቶስ እናምናለ። ብርሃን ዘምብርሃን ከብርሃን ከአብ በተገኘ በብርሃን በወልድ በኢየሱስ ክርስቶስ እናምናለ። አምላክ ዘምአምላክ ከባህሪ አምላክ ከአብ በተገኘ በባህሪ አምላክ በወልድ እናምናለ። አምላክ ዘማምላክ ዘባማ ከባህሪ አምላክ ከአብ በተገኘ በባህሪ አምላክ በወልድ እናምናለ። ዘተወልደ ወአኮ ዘተገብረ በተወለደ እንጂ ባልተፈጠረ በኢየሱስ ክርስቶስ እናምናለ። አርዮስ ሸክላ ሰሪ መስሪያዋን ሰርታ እንድትሰራ ደበናንሳ መዶሻውን ሰርቶ ዘመ ነዳ ሕፃውንትን እንደሚሠራ ፈጥሮ ፈጠረበት፣ ብሏልና ዋእኮ ዘተገብረ አለ። ዘሩ ምስላ በመለኮቱ በስልጣን በጌትነት በባህሪ ከአብ ጋራ አንድ በሚሆን በኢየሱስ ክርስቶስ እናምናለ። ዘቦቱ ኩሉ ኮነ፣ ሁሉ በሱ ቃልነት በሱ ህልውና በተፈጠረ በኢየሱስ ክርስቶስ እናምናለ። ወዘን ወሌውሰ አልቦ ዘኮነ፣ ያለሱ ቃልነት ያለሱ ህልውና የተፈጠረ የሌለ ወይ ምንትኒ ምንም ምን የተፈጠረ የሌለ አሪዎስ ፈጥሮ ፈጠረበት ይላልና፣ ወይ ምንትኒ አለበት ዘበሰማይኒ ወዘበምድርኒ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብት፣ መላይክ በምድር ያሉ እፅዋት፣ አይባን፣ እንስሳት፣ አራዊት ሰውም ቢሆን ያለሱ የተፈጠረ ምንም የሌለ ዘበእንቲአነ ለሰብእ ወበእንተ መድኃኒትነ ወረደ እምሰማያት፣ ስለእኛ እኛን ለማዳን ከሰማየ ሰማያት ወረደ ተሰብአ ወተሰገወ እመንፈስ ቅዱስ በግብረ መንፈስ ቅዱስ ሰው ሆነ። የከፈለ ያነጻ፣ ያዋሃደ መንፈስ ቅዱስ ነውና ወማርያም ቅድስት ድንግል እምና እም አንድ ወገን ነው። ከእመ ቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ አንድም መንፈስ ቅዱስ ከመክፈሉ የተነሳ እመቤታችን ቤታችን ይኩነኒ በከመት ቤለኒ ከማለቷ የተነሳ ሰው ሆነ ኮነ ብሴ የሰላሳ ዓመት ጎልማሳ ሆነ። ወአመ ኮንኩ ብእሴ አውሰብኩ ብእሲተ ከመኩሉ ሰብ እንዲ ወተሰግለ በእንቲአነ በመዋእለ ጲላጦስ ጳንጤናዊ የጳንጦስ ሰው ጲላጦስ ነግሶበት በነበረ ወራት ስለኛ ተሰቀለ። እንደ ሰማይታት ዋጋ ሽቶ እንደ ሌባ እንደ ወንበዴ ስቶ ቀምቶ አይደለምና በእንቲ አነ አለ ስለኛ ተሰቀለ። አመ ወሞተ ስለኛ መከራ ተቀብሎ ሞተ ወተቀብረ ተቀበረ። وتنسى متانا مسال استلاد وكما سوف استقرد ساعة مسال نسوهات كبرات بميون ومسال تندى بس وستن يوك أنك تنسى ناس عدوين وزورة همامنا اهو بكيانا هي انت موتو وعاب ارق አደረገ ወነበረ በማናቡ በአባቱ እሪና ኖረ። ኖረ ማለቱ ንጉሥ የተጣላውን ሰናፊል አትታጠቅ በትር አታንሳ፣ እንዲህ ካለ ቦታ አትቀመጥ ብሎ ሥርዓት እንዲወስንበት ሥርዓት ይወሰነበት ሆኖ አይደለም፣ በምልአት ሲል ነው። እስመ ብሂለ የማን ይመርር ሀበተ ዋሂደ ቶሙ በክብ እንዲል ነበረ የእንግድነት የማን የባለቤትነት ነው። ዳግመ ይመስል በስብሃ ዳግመኛ በብርሃን በስልጣን በቅዳሴ ይመጣል ይኮንን ያዋነ ወሙታነ በሕያዋን በሙታን ይፈርድ ዘንድ አንድም ሕያዋንና ሙታንን ይገዛ ዘንድ ይመጣል። አንድም ሕያዋን ያላቸው ጻርቃን ናቸው በነፍስ ሕያዋን ናቸውና፣ አንድም በነፍስ ሕያዋን የሚሆኑበትን ሥራ ይሠራሉና፣ አንድም የሕያው የመንፈስ ቅዱስ ማደሪያ ናቸውና። ሙታን ያላቸው ኃጥኣን ናቸው በነፍስ ሙታን ናቸውና፣ አንድም በነፍስ ሙት የሚሆኑበትን ሥራ ይሠራሉና፣ አንድም የሙት የዲያብሎስ ማደሪያ ናቸውና። አንድም ኃጥኣንን ሕያዋን አላቸው፣ ጸላእትየ እስ ሕያዋን ወይሄ ይሁን እንዴት በዚህ ዓለም ሕያዋን ናቸውና። ጻድቃንን ሙታን አላቸው፣ ምውት አነ ባህበ ዓለም ወዓለም እኔ ምውት ባህ ቤ እንዴት የሹትን አያገኙትምና። አንድም ኃጥኣንን ሕያዋን ሙታን ይላቸዋል። ሕያዋን አላቸው እስከ ዕለተ ምጻት፣ ሙታን አላቸው ከዕለተ ምጻት በኋላ። አንድም ሕያዋን አላቸው በዚህ ዓለም፣ ሙታን አላቸው በወዲያኛው ዓለም ሕያዋን አላቸው በስጋ ሙታን አላቸው በነፍስ። አንድም አርቃንን ሕያዋን ሙታን ይላቸዋል ሙታን አላቸው እስከ ዕለተ ምጽአት ሕያዋን አላቸው ከዕለተ ምጽአት በኋላ። አንድም ሙታን አላቸው በስጋ ሕያዋን አላቸው በነፍስ። አንድም ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዲ ዓለም። ዋልዎ ማለት ለመንግስቱ ለመንግስቱ ፍጻሜ የለውም። ዳዊትና ሶሎሞን ቢገዙ አርባ አርባ ዘመን ነው፣ ያውም እስከ ዳንና እስከ ቤርሳቤ ድረስ ነው። የሱ ግን ዘመኑ ፍጻሜ የለውም ዳር ድንበርም የለውምና፣ ወናም በመንፈስ ቅዱስ እግዚ ማያዊ የባሕሪ ገዢ በሚሆን በመንፈስ ቅዱስ እናምናለን። ዘሰረጸማ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ በሰረጸ በመንፈስ ቅዱስ እናምናለን። Niskir botu an ከአብ ከወልድ ጋራ እንሰግድለት ዘንድ እንደ አብ እንደ ወልድ እናመስግነው። ምስላ ወወ ከአብ ከወልድ ጋራ እንስገድለት እንደ አብ እንደ ወልድ እናመስግነው። ዘነበበ በነቢያ ከአብ ከወልድ ጋራ በነቢያት አድሮ የተናገረ መንፈስ ቅዱስ ከአብና ከወልድ ጋራ እናመስግነው። ከጉባኤ ንቅያ እስከ ጉባኤ ቁስጥንጥንያ አምሳ አምስት ዓመት ነው። በዚህን ጊዜ መቅዶኒዎስ ለአብ መንበር እንዳለው እግዚአብሔር እሰ የነበር የመንበሩ ቅዱስ ተብሎ ተነግሯል። ለወልድም መንበር እንዳለው መንበርከ እግዚኦ ለዓለም ዓለም ተብሎ ተነግሯል። ለመንፈስ ቅዱስ ግን መንበር እንዳለው የተነገረበት የመጽሐፍ ክፍል የለምና መንፈስ ቅዱስ ሕጹጽ ፍጡር ነው ብሎ ተነሳ። ያን ጊዜ ንጉሱ ዘይአቢ ቴዎዶሲዎስ ይባላል። በቁስጥንጥንያ ጉባኤ ይሁን ብሎ አዋጅ ነገረ። በዚህ ምክንያት መቶ ሃምሳ ሊቃውንት ተሰብስበዋል። አፈ ጉባኤው ጢሞቴዎስ ዘአልቦ ጥሪት ነው። እይቤ ሰናይ እይቤ አብ እይቤ ሰናይ ጊቤ ወልድ ጊቤ ሰና የመንፈስ ቅዱስ በአፈ ኢሳይያስ ነቢ በዓመተ ሞተ ኦዜያ ንጉስ ረእክ ወለ እግዚአብሔር እንዘ ይነብር ዲበ መንበሩ ነዋ ወብሩህ ያለውን ይህንም ባለ መንበር ሐዋርያው ቅዱስ ጳውሎስ መንፈስ ቅዱስ ነው ብሎ ተርጉሞብሃል ብሎ ረትቶበታል። በዚህን ጊዜ እሱ ተከራክረው ረትተው አውግዘው ለይተው ወነአምን በመንፈስ ቅዱስ ብለው ጨምረውበታል ወነአምን ባቲ ቅዱስ ቤተክርስቲያን እንተላለ ሁሉ ጉባኤ ዝሐዋርያት ሐዋርያት ባነጹአት ከምኩራብ አረሚ ከምኩራብ አይሁድ በላይ በመትወት ክብር ንጽህት ጽኒት ልዩ በምቶት በአንዲት ቤተክርስቲያን እናምናለን። አንዲት አላት ቤተክርስቲያን በወርቅ በእሩ በብር በጠጠር በጭቃ በጨፈቃ ቢሰራ በግብፅ በእስክንድሪያ በጻርቃን በሰማይታስ በመቤታችን ስም ቢሰራ አንድ ነውና በወርቅ በብር የተሰራ ቤተክርስቲያን ስጋው ደሙ ይለውጣል፣ በጭቃ በጨፈቃ የተሰራ ቤተክርስቲያን ስጋው ደሙ አይለውጥም አይባልምና። አንድም ሐዋርያት ያስተማሯት፣ ያሳመኗት፣ ያጠመቋት ከምእመናን አሕዛብ በላይ በምትሆን ክብርት ንጽህት በምትሆን በአንዲት ምእመን እናምናለን። አሀቴ ያላቸው ምእመናን አንድ እምነት ያምናሉና አንዲት ጥምቀት ይጠመቃሉና አንድ ሥጋው ደሙ ይቀበላሉና የአንዲት የቤተ ክርስቲያን ልጆች ናቸውና አንድም ምእመንን በሚያስተምሩ በአንድ መምህራን እናምናለ መምህራንን አሃቲ አላቸው አንድ እምነት ያሳምናሉ አንድ ትምህርት ያስተምራሉ፣ አንድ ሥጋው ደግሞ ያቀብላሉና በአንዲት ቤተ ክርስቲያን አንዲት ወንጌል ያስተምራሉና ወናምን በአሐቲ ጥምቀት ለስርየተ ኃጢአት በሚሠረይባት በአንዲት ጥምቀት እናምናለ በአብ በወልድ ስም በመንፈስ ቅዱስ ስም ቢጠመቁ አንድ ነውና በአረባ ቀን በሰማኒያ ቀን በአረባ ዘመን በሰማንያ ዘመን ቢጠመቁ አንድ ነውና አንድም በሊቀ ጳጳስ በጳጳስ በኤጲስቆጶስ በቄስጅ ቢጠመቁ አንድ ነውና። አንድም በአብይ ባህር በማዕከላዊ ባህር በንዑስ ባህር ቢጠመቁ አንድ ነውና። ወንሴፎ ትንሣኤ ሙታ ሙታን ከፈረሱ ከበሰበሱ በኋላ አካል አግኝተው ታድሰው እንደሚነሱ እናምናለን። እንዘንሴፎ ይላል ሙታን እንደሚነሱ አምነን በአንዲት ጥምቀት እናምናለ ማጥመቅ ትንሳኤ ሙታን ካሳመኑ በኋላ ነውና ወይ ወተዘይመስላለም ለሃዩ ከመመላየት እንዳለ እናምን አለ አሚን በእውነት ያለሃሰብ